ከሶማሌ ክልል ተፈናቅለው ከመጡና በብሸፍቱ ከተማ በመቋቋም ላይ ከነበሩ ወጣቶች ዘጠኙ መታሰራቸውን ምንጮች አስታውቀዋል። ወጣቶቹ የታሰሩት አቤቱታ ለማቅረብ ወደ ከተማዋ ከንቲባ ጽሕፈት ቤት ባመሩበት ወቅት እንደነበር ምንጮቹ ጠቁመዋል። የከተማው አስተዳደር የተፈናቃዮችን ወጣቶች መታሰር አላረጋገጠም። የአዲስ አበባው ዘጋቢያችን እስክንድር ፍሬው ዝርዝር አለው። አቤቱታውን ያቀረቡት በሶማሌና በኦሮሚያ ክልል አዋሳኝ ወረዳዎች የተፈጠረውን ግጭት ተከትሎ የተፈናቀሉ ወጣቶች ናቸው። የኦሮሚያ ብሔራዊ ክልላዊ መንግስት በዚህ ግጭት ሳቢያ ለተፈናቀሉ ወጣቶች ድጋፍ ከሚያደርግባቸው ቦታዎች አንዷ የቢሾፍቱ ወይም የደብረዘይት ከተማ ናት። በክልሉ መንግስት ውሳኔ መሰረት አንድ ሺ አባ ወራዎች በዚህችው ከተማ ድጋፍ ይደረግላቸዋል። ከነዚህ አባ ወራዎች በተጨማሪ ደግሞ ከአምስት መቶ በላይ የሚሆኑ ከሶማሌ ክልል የተፈናቀሉ ወጣቶች አጫጭር ስልጠናዎችን ወስደው በከተማዋና አካባቢው በሚገኙ ፋብሪካዎች እንዲሰሩ ተመድበዋል። ወጣቶቹ ለአሜሪካ ድምፅ እንዳስረዱት የስድስት ወር የቤት ኪራይ እንደሚከፈልላቸው በክልሉና በአካባቢው ባለስልጣናት የተገባላቸው ቃል በተደጋጋሚ እየታጠፈና ለችግር እየተጋለጡ ነው። ከዚህ በፊት የሁለት ወር ከተከፈለላቸው በኋላ በመቋረጡ በአከራዮቻቸው እንዲወጡ ተደርገው እንደነበር አስታውሰዋል። ለተጨማሪ ሁለት ወር የተከፈለላቸው ከዚህ በኋላ ነው። እነሆ ሁለት ወራት አልፈው ሌላ ክፍያም አስፈለገ። በዚያ ላይ የቀበሌ መታወቂያ ስለሌላቸው በራሳቸው መንገድ ሌላ ቤት መከራየት እንደማይችሉ ተፈናቃዮቹ ወጣቶች ይናገራሉ። በእነዚህ ችግሮች ጉዳይ የሚመለከታቸውን ለማነጋገር ትናንት ወደ ከተማዋ አስተዳደር ጽህፈት ቤት ማምራታቸውንም ጠቁመዋል። እነሱ ትናንት ወደ ከተማዋ አስተዳደር ሲያመሩ ተቀጣሪዎችን ያላግባብ አባደራ ያሉ የአንድ ፋብሪካ ሰራተኞችም በዚያው ስፍራ ሰልፍ እያካሄዱ እንደነበር አስታውሰዋል። ከሶማሌ ክልል ተፈናቅለው በቢሾፍቱ ከተማ ከሚገኙት ወጣቶች አንዱ ፈይሳ ቱፋ እንዳስረዳው ሦስት ሴቶችና ስድስት ወንዶች ተፈናቃዮች ከከንቲባ ጽህፈት ቤት ፊት ለፊት ተይዘው ታስረዋል። ዛሬም አልተፈቱም። ፖሊሶች መጥቶ በመሀል አድማ በታኝ እኒያን ችግር ይፈጥራሉ ብሎ ስለገመቱ ሲበትኑን፣ የከተማው ፖሊስ ግን በጣም ከፍተኛ ድብደባ ነው ያደረገው። በጣም ደብድቦናል። ስቲላው ደግሞ ያ ያ ፋብሪካ እንኳን ስቲላው በፖሊስ ነው ታጅቦ እየተጠበቀ ያለው እና ሰራተኞች እንደዛ ነው ሳምንት ሞልቷቸዋል። የሚገርም ነገር እንደዚህ መጠበቅ ከተጀመረ ለምን ይሄ ይሆናል? ወጣቱ ደግሞ ሀብቱ የራሱ እንደሆነ ያምናል በፋብሪካውም ምኑም እዛ ውስጥ የሚካሄደው ነገሮች ሁሉ የራሱ እንደሆነ ያምናል። ለምን ግን መልሳችን ይመለሰልን ጥያቄያችን ይመለሰልን ነው እንጂ ሌላ ነገር ጥፋት ወይም ሌላ እርምጃ ለመውሰድ አይደለም። ወጣቱ የሚንቀሳቀሰው ማለት ነው። እና ልጆቹ እንዴት ታሰሩ ታዲያ? ትናንት ትናንት ትናንት ነው የታሰሩት። ዘጠኙ ዘጠኙም ትናንት ነው የታሰሩት። ያኛውን ሰልፍ የተቀላቀሉ መስሏቸው ነው ፖሊሶች ያሰሯቸው ተቀላቀሉ መስሏቸውን ያሰሯቸው የሚሄዱበት ቦታ ሁሉ ላይ ዝግ ሲሆንባቸው የመጨረሻዋ ከንቲባ አስተዳደረው የከተማ ከንቲባ እንድታናግራቸው በር ላይ ሆኖ ነው ታናግረን ተሰብስበን ብሎ ነበረ ሲጮ የነበረው ዚህ አድማ በታኝ፣ እሷ እንደሁም ፎቅ ላይ ነበረች። ፎቅ ላይ ሆና ወደ ታች እያየች ምንድን ነው ሰልፉን ወደ ታች እያየች ፖሊስ ጠርታ ነው ፖሊሶቹ እንደዚህ አይነት እርምጃ እንዲበትኑ ያደረገችው። ከነዛ ሴት አሰሯሉ ከፋብሪካው ሰራተኞች መካከል ሰልፍ ከተሰለፉት እንደዛ ነው የእናንተ ግምገማ? በየቀኑ ሰራተኛና አሰሪ ቢሮ ጉዳዮችም ገብተን የእኛን ነገር ምንድን ነው፣ በየፋብሪካው እየተባረርን ነው እኛ። መንግስት ለዚህ አይደለም ለአላማ ነው የላከን። የማየውን ትእዛዝ ነው ሚዝ የምንታዘዘው። የማየውን ድርጊት ነው በእኛ ላይ እየተደረገ ያለው። ያልሆነ ፖለቲካ ነው በእኛ ላይ እየተሰራ ያለው። እኛን ቀርባችሁ ለምን እስኪ የምንሰራውን እና የማንሰራውን ለምን አይታችሁ ለይታችሁ እውነት ለዚህ አገር እንደመጣ ነው ለምን? እንደውም ምንድን ነው ያሉ ኮንትራት ጨርሳችኋል ሁላ ነው ያለን ታምራት የሚባል ኮንትራት ኦሮሚያ ውስጥ የመኖር የመኖር ኮንትራት ነው ወይስ ምን አይነት ኮንትራት ነው? የጨረስ ነው መንግስት ያመጣል እኮ እንድንኖር ነው። እናንተ እንዴት ነው እንደዚህ ኮንትራት ጨርሳችኋል? እስከምንል ድረስ ይሄድንበት እንትን አለን። እንግዲህ ለአሁን በጣም ነው የማመሰግነው። የከተማውን አስተዳደርም ለማነጋገር እንሞክራለን። በጣም አመሰግናለሁ ስለ ጊዜ እና የቢሾፍቱ ከተማ አስተዳደር የተፈናቃዮቹን ወጣቶች መታሰር አላረጋገጠም። ሁኔታውን አጣርተው ምላሽ እንደሚሰጡኝ ነው የአስተዳደሩ ቃል አቀባይ ወይዘሮ ድርቤ ግርማ የገለጹልኝ። ምላሻቸውን እጠብቃለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ